The Voice of America. በአማራ ክልል ምስራቃዊ አካባቢዎች በበረሃ አንበጣ መንጋ ጉዳት ለደረሰባቸው አርሶ አደሮች የዕለት ደራሽ የምግብ ድጋፍ ማድረስ ተጀምሯል። አርሶ አደሮቹን በዘላቂነት ለማቋቋም በመስኖ ስራዎች ላይ ትኩረት እንደሚደረግ ተገልጿል። ደቡብ ወሎ ውስጥ መንጋውን መግታት እንደተቻለ ና በኦሮሞ ብሄረሰብ ና በሰሜን ሸዋ ዞኖች ግን በስፋት እየተከሰተ መሆኑን ከየአካባቢው የተገኙ መረጃዎች አመልክተዋል። መስፍን አራጌ ከደሴ ዝርዝሩን ይዟል። የአንበጣ መንጋው ሰፊ ጉዳት ካስከተለባቸው የደቡብ ወሎ ዞን ወረዳዎች ወረባቦ በቀዳሚነት ይነሳል። በስሩ ካቀፋቸው 22 ቀበሌዎች አስራ ሁለቱ በአንበጣ መንጋው ሰብላቸው ከጥቅም ውጭ ሆነዋል። ከመንጋው የተረፈውም ቢሆን ለእንስሳ መኖ ነው እንጂ ለሰው ቀለብ አይውልም። እኛ የአንበጣ የበላን ቁጭ ብለን ዝም ብለን አይደለም። ክልል ሁለት ወርደን አሽኩሌ ላይ ስንት ቀን እኛ አሁን መርጫ የተሸከምኩበት የጀርባ አከተለ አሁን የሚወጣው ጀም ነው። እቺ በሞተር የምትረጨውን አስሌ የረጨሁበት አሽኩሌ ላይ ጀም ነው የምተፈው আমরা সঙ্গে বুড়ো বলা জি እዛው አፋር ክልል ላይ ተዋቅተነው ነበር ብንለው ብንለው ብንለው ብንለው ተስኖን ይሄን ሊበላን ቻለ። ዘንድሮ ከምህር ሰፊ ምርት ይገኛል ብለው አስበው የነበሩት በወረባቦ ወረዳ የቦከክስ አካባቢ አርሶ አደሮች ባልተጠበቀ አጋጣሚ የተከሰተው አንበጣ ምርታቸውን ብቻ ሳይሆን ተስፋቸውንም እንደጎዳው ይናገራሉ። በዘንድሮ ሁለት ትልቅ ምርት ይጠበቅ ነበር እንደኛ ወረዳ። አሁን ግን እንጭጩን ጨፍጭፈን እንኳ እሸት የምንቆላው ነገር አላገኘን። ያለውን ነገር ጠርጎ አንበጣ ጨርሷል። ቤት ምንም ነገር የለም።

እህሌ ብቻ ዘር ይቻለሁ በታውን መጥቀስ ይቻል አንዲትም ነገር ያገኘ ነው የለንም። ሁሉም እንደዛው ነው። ከኛ ቅንበላይ በሆነ ክስተት የደረሰብንን አደጋ መንግሥት በዘላቂነት በማቋቋም ይታደገን ሲሉም ጥሪ አስተላልፈዋል። አስቸኳይ እርዳታ ያው ህዝቡ ይጠይቃል ማለት ነው። እርዳታው ደግሞ አጥጋቢ መሆን አለበት። ይሄ ህዝብ እራቱን በልቶ ቁርስ የሚደግሙበት አቅጣጫ የያዘ እርዳታ መሆን አለበት። ከእናንተ የምንጠይቀው እኛ አሁን እርዳታ እርዳታ ይባላል። ወላ አንድኛውን መረት ብቻ አልሽቸበልቼበት ነበር፣ ደስ ይለኝ ነበር ጫማ የምንገዛው በዓመት ነው። ልብስ የምንገዛው በዓመት ነው። እኛ ገበሬ ጫማ የምንገዛቸው ለልጆቻች በዓመት፣ ልብስ የምንቀይረው በዓመት፣ የምንበላው ቂጣ ቂጣ አጣል አመት የዞኑ ምክትል አስተዳዳሪ ሰይፉ ሰይድ አንበጣ መንጋው በወረዳው 39 ሺህ ሄክታር የሚገመት የሰብል የግጦሽ ና የቁጥቋጦ ማሳ ላይ ጉዳት ማድረሱን አረጋግጠዋል። አስር ሺህ የሚደርሱ አርሶ አደር አባወራዎች የጉዳቱ ሰለባ መሆናቸውንም ጭምር ነው ያብራሩት። አርሶ አደሩን ከልብ ሰባሪው ጉዳት ሙሉ በሙሉ ማከም ባይቻልም፣ አጋርነታችንን እንግለጽ በሚል መርህ የደቡብ ወሎ አስተዳደር ከዞኑ ብልጽግና ጽህፈት ቤት ጋር በመተባበር የዕለት ደራሽ ምግብ አሰባስበው ድጋፍ አድርገዋል። ሰማኒያ ኩንታል ነጭ ዱቄት፣ ወደ ሀያ ዘጠኝ ኩንታል ማካሮኒ፣ ወደ መቶ ሀምሳ ካርቶን ብስኩት፣ ሩዝ አስታ ጨምሮ ግምቱ በብር ሲተመን ወደ ሶስት መቶ ሰላሳ አምስት ሺህ አምስት መቶ ብር የሚገመት ሀብት ነው። እንደ ዞን አሰባስበን አስቸኳይ እርዳታ የሚያስፈልጋቸው በተለይ ደግሞ ሴቶችና ሕጻናት በዚህ ተጎጂ ሊሆኑ ስለሚችሉ ለነሱ ድጋፍ ነው አሰባስበን የመጣ ነው። በጣም የተጎዱ አርሶ አደሮች ተመልምለው ይሄ የዕለት እርዳታ እንዲሰጣቸው ይደረጋል። በዘላቂነት የተጎዱትን አርሶ አደር ነገሮች ለማቋቋም ይህ አካባቢ የከርሰ ምድር ውሃ ብዙ አለ። ይህን የከርሰ ምድር ውሃ በመጠቀም እንዲሁም ደግሞ የተገነቡ የመስኖ አውታሮች አሉ። የመስኖ ትልልቅ ግንባታዎች አሉ። እነዛን በፍጥነት ወደ ስራ በማስገባት አርሶአደሮቹ የተበላው ማሳ አንስደው ወደ መስኖ እንዲገቡ እና በዘላቂነት ያጡት ምርት የሚያካክሱበትን አማራጭ ለማመቻቸት እቅዶችን አቅደናል። በተመሳሳይ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ምክትል ኮሚሽነር ታገኘ አደመ በበረሃን በጣም ጉዳት ደርሶባቸው የተለዩ ሰሜን ወሎ የራያ ቆቦና ሀብሮ በደቡብ ወሎ የወረባቦ በኦሮሞ ብሔረሰብ የባቲና በሰሜን ሸዋ የቀወት አካባቢ አርሶ አደሮችን ለመደገፍ ዘጠኝ ሺህ ኩንታል ገደማ ስንዴ እየተጓጓዘ ነው ብለዋል። እንደ አደጋ መከላከል ኮሚሽን ጉዳት ለደረሰባቸው እና የዕለት ቀለብ ድጋፍ ለሚያስፈልጋቸው የኅብረተሰብ ክፍሎች አስቸኳይ የሆነ የቀለብ አቅርቦት እንዲቀርብ ከአራት ዞኖች ማለት ነው ከደቡብ ወሎ፣ ሰሜን ወሎ፣ ሰሜን ሸዋ እና ኦሮሞ ብሔረሰብ ዞን ተጎጀ በንትን ክፍሎች በመለየት እና መረጃውን በማደራጀት የዕለት ቀለቡ በአስቸኳይ ወደ እነዚህ አካባቢዎች እንዲጓጓዝ የፌዴራል አደጋ ስራ ስራ አመራር ኮሚሽን ጠይቀናል። ዝም ብለን እየጠበቅን አይደለም። ያኛው ፕሮሰስ ተደርጎ እስከሚመጣ ድረስ እንደ ክልል ደግሞ የክልሉ አደጋ መከላከል እና ምግብ ዋስትና ኮሚሽን ከክልሉ ካለው ክምችት ላይ ለተጎጂዎቹ የዕለት ቀለብ በማጓጓዝ ላይ እንገኛለን ማለት ነው። ድጋፉ ተጠናክሮ እንደሚቀጥልም ተናግረዋል። የክልሉ ሴቶች ህጻናትና ወጣቶች ህጻናቶች ጉዳይ ቢሮም ከ400 ሺህ ብር በላይ የሚያወጡ የዕለት ቀለብ አልሚ ምግብና ና ለተማሪ ህጻናት የትምህርት ቁሳቁሶች አቅርበዋል። እኛም ጉዳያት ለማያት እዚህ ስለተገኛችሁ በህዝባችን ስም ከልብ እናመሰግናለ። እኛን አስኩሎ የመጣልች ሰው አረባቸ መጥቶ የጠየቀች ሰው በወግሳ መጥቶ የጠየቀች ሰው በዚ ቁስል ላይ የጠየቃችሁ ነው። ዘመዶቻችን ደቡብ ውስጥ የተከሰተውን የአንበጣ መንጋ መከላከል የተቻለ ሲሆን ሰሜን ሸዋ ላይ ግን ክስተቱ እየተባባሰ መምጠቱ ተገልጸዋል። እንደ ዞኑ ዋና አስተዳዳሪ ታደሰ ገብረ ጻድቅ መግለጫ በአስር ወረዳዎች በሰላሳ ሰባት ቀበሌዎች ላይ የተከሰተው የበረሃ አንበጣ በሰብል ላይ ጉዳት እያደረሰ ነው። በምርት ላይ የሚደርሰውን ጉዳት ለመከላከል የደረሱ ሰብሎችን መሰብሰብ መጀመሩንም አስተዳዳሪው ገልጸዋል። ዞን ንቅናቄ ተፈጥረን አሁን ሰብሎች እንቅስቀስ እያነሳ ነው ያለ አጋጣሚ፣ ዛሬ እኔ ወደ ሶስት ወረዳዎች ና የልዩ ልዩ የዞን ተቋማት ይዤ ምንጃር ላይ ሰብል ስብሰባ ላይ ነው የዋልነው። ትንሽ አሁን ምንጃር ላይ ዛሬ ትንፋሽ ሰጥቷል። በረትና ና ቆት ላይ ደግሞ ዛሬ ትንሽ ቁጥሩ የጨመረ አንበጣ መንጋ እንቅስቃሴ እያደረገ ነው ያለው። ስለዚህ በአጠቃላይ አሁን ያለው ሁኔታ ጉዳቱን ወስደን ስናየው ከዜሮ ነጥብ አምስት እስከ መቶ ፐርሰንት ድረስ ጉዳትም አድርሷል። እስከ ትናንት ባለው መረጃ በሰሜን ሸዋ ዞን አርባ ሰባት ሺህ የሚደርሱ ቤተሰቦች በአንበጣ መንጋው ጉዳት ደርሶባቸዋል። ለአሜሪካ ድምፅ ሬዲዮ መስፍን አራቂ